The Voice of America. የዩናይትድ ስቴትስ ጠቅላይ አቃቤ ህግ ቢል ባር በተወካዮች ምክር ቤቱ የህግ ጉዳዮች ቋሚ ኮሚቴ ፊት ቀርበው ተጠይቀዋል ጠቅላይ አቃቤ ህጉ በዚህ የትናንት የምክር ቤት ውሏቸው ታዲያ ባለፉት ሁለት ወራት ሰልፎችና ሁከት ወዳልተለያት የኦሬገን ግዛቷ ፖርትላንድ ከተማ ፌዴራል ኃይሎች መግባታቸው አግባብ ነው ሲሉ በፕሬዝደንቱ ውሳኔ ላይ ከዲሞክራቲክ እንደራሲዎች የተነሳውን ተቃውሞ ተከላክለዋል። ዲሞክራቲክ እንደራሲዎቹ ጠቅላይ አቃቢ ሕጉ የሕግ የበላይነትን ከማስከበር ይልቅ ለፕሬዝደንቱ ያላቸውን ታማኝነት ለመግለጽ ቅድሚያ ሰጥተዋል ሲሉ ይወነጅሏቸዋል። ባለፈው ዓመት ውስጥ ቢልባር ይዘዋቸዋል በሚባሉ ሌሎችም ጉዳዮች ላይ ጥያቄዎች ይቀርበውላቸዋል። ሙሉ ቀን በዘለቀው የተካረረ ንግግር መልስና ማብራሪያ ሰጥተዋል። የተወካዮች ምክር ቤቱ ዘጋቢያችን ካትሪን ጂፕሰን ያጠናቀረችው ዘገባ አለ። ሶሎሞን አባተ ያቀርበዋል። ጥቁሩ አሜሪካዊ ጆርጅ ፍሎይድ ሚኒሶታ ውስጥ በፖሊስ ቁጥጥር ስር ሆኖ በደረሰበት ጉዳት መሞቱ ከታየ አንስቶ የተቀጣጠለው ተቃውሞ የኦሬገንን ግዙፍ ከተማ ፖርትላንድን ለሁለት ወራት ሰቅዞ ይዟታል። እነዚያ ተቃውሞዎች አሁን ሌሊቶቹን በፌዴራል ሕግ አስከባሪ ኃይሎችና በተቃዋሚዎቹ መካከል በፍርድ ቤቶቹ ሰፈር በሚካሄዱ ግጭቶች እየተካረሩ መጥተዋል። ጠቅላይ አቃቢ ሕግ ዊልያም ባር ትናንት በተወካዮች ምክር ቤቱ የሕግ ጉዳዮች ኮሚቴ ፊት ቀርበው ሲጠየቁ ይህንን የፌዴራል ኃይሎች ስልታዊ ምድቦች ስምሪትና ማንነታቸውን በግልጽ ለመለየት በማይቻል መኮንኖች እየተካሄደ ነው የሚባለውን እስራት ትክክለኛ እርምጃ መሆን ለማስረገጥ ሞክረዋል። በፍርድ ቤቱ ዙሪያ በየዕለቱ የሚካሄደውን የተቃውሞ ሰልፍ ለማለት አይቻልም። በማንኛውም ተጨባጭ ሚዛን ብናየው በዩናይትድ ስቴትስ መንግስት ላይ እየተካሄደ ያለ ጥቃት ነው። በመላ አገሪቱ አደባባይ እየወጡ ያሉት ተቃዋሚዎች የሚያሰሙት ድምፅ በሀገሪቱ የፖሊስ አሰራር ውስጥ ተቋማዊና ሥርዓታዊ የሆነ የዘር ልዩነትና ጥቃት ዋናው ችግር ነው የሚል ነው። ጠቅላይ አቃቤ ሕግ ባር ግን በዚህ አይስማሙም። መሳሪያ ሳይኖራቸው እስካሁን የተገደሉ ጥቁር ሰዎች ስምንት ናቸው። በተመሳሳይ ጊዜ ውስጥ አስራ አንድ ነጮች መሳሪያ በእጃቸው ሳይኖር ተገድለዋል። ፖሊስ የሚተኩስባቸው አጋጣሚዎች እየቀነሱ ናቸው። ዊልያም ባር በዴሞክራቲክ እንደራሲዎች የበላይነት በተያያዘው የህግ መምሪያ ኮሚቴ ፊት ሲቀርቡ የመጀመሪያቸው ነበር። የትናንቱ ዴሞክራቲክ እንደራሲዎቹም የተዘጋጁላቸው ይመስላል። የተወካዮች ምክር ቤቱ የህግ ጉዳዮች ቋሚ ኮሚቴ ሊቀመንበር ዴሞክራቲክ እንደራሴ ጄሪ ናድለር የእርስዎን የሥራ ዘመን ለፕሬዝደንቱ እጅ መንሻ ለማቅረብ በግልጽ በሚያደርጓቸው ጥረቶች፣ በመስሪያ ቤቱ ባለሙያዎች ላይ በሚያካሂዱት ያልተቋረጠ ጦርነት ተለይቶ የሚታወቅ ነው። ጠቅላይ አቃቤ ሕጉ ፌዴራል ኃይል ማሰማራት መወሰናቸው የፊታችን ጥቅምት መጨረሻ ላይ በሚካሄደው ፕሬዝደንታዊ ምርጫ መዳረሻ ሰሞን ሆን ተብሎ እየተደረገ ያለ በፖለቲካ ግፊት የሚፈጸም አድራጎት ነው ሲሉ Democratic Americans are very suspicious of your motives here. There are those who believe you are sending federal law enforcement into these cities not to combat violent crime. አሜሪካውያን በእርሶ የታለመ እንቅስቃሴ ላይ ጥርጣሬ አላቸው። ወደ ከተሞቹ የፌዴራል ሕግ አስከባሪዎችን የሚልኩት የውከት ወንጀሎችን ለመዋጋት ሳይሆን ፕሬዝደንቱን እንደገና ለመመረጥ እያደረጉ ያሉትን ጥረት ለማገዝ እንደሆነ የሚያምኑ አሉ። ፕሬዝደንቱ በተቃውሞ ሰልፈኞቹና በፖሊስ መካከል የሚፈጠሩ ግጭቶችን ዋና ማሳያቸው ለማድረግ እንደሚጥሩ ግልጽ አድርገዋል። ይህ ደግሞ የምረጡኝ ዘመቻቸው ማዕከላዊ ሀሳብ ነው። ጠቅላይ አቃቤ ሕግ ቢል ባር በትናንት መልሶቻቸው ጆርጅ ፍሎይድ ሞት የተነሳሳውንና ዋይት ሀውስ ቤተ መንግስት አቅራቢያ የተደረገውን ሰላማዊ ሰልፍ በኃይል ለመበተን የተወሰደው እርምጃም በተቃዋሚዎቹ ጉዳት ደርሶበታል የተባለው ቅዱስ ዮሐንስ ቤተ ክርስቲያን ፊት ለፊት ቆመው ፎቶ የተነሱትን የሀገሪቱን ፕሬዚደንት ደህንነት ለመጠበቅ ሲባል የተደረገ እና ትክክለኛም እንደነበረ ተናግረዋል።